ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ልጆች እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ህጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስም ህጻናቱና ቤተሰቦቻቸው ለበርካታ ታችግሮች ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ሻምፒዮንስ አካዳሚ የተሰኘ አካታች የግል ትምህርት ተቋም አርያ የሚሆኑ ተግባራትን እየሰራ ይገኛል። ስመኝሽ የቆየ በተቋሙና ልዩ እንክብካቤ በሚፈልጉ ህጻናት የትምህርት አሰጣጥና አያያዝ ዙሪያ ወላጆችና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል። ወይዘሮ አልማዝ ጥላሁን ከሶስት ልጆቻቸው የመጀመሪያ የሆነው የአስራ ስድስት ዓመት ልጃቸው ልዩ ፍላጎት እንዳለው ያወቁት አራት ዓመት ሲሞላው ነበር። ልጃቸው እስከዛ ዕድሜው መናገር እና ራሱን መግለጽ ካለመቻሉ በላይ በጣም ብስጩ መሆኑ ያሳሰባቸው ወይዘሮ አልማዝ ተመርምሮ የኦቲዝም ተጠቂ መሆኑ እስከሚነገራቸው ድረስ ስለበሽታው በሽታው ሰምተው እንደማያውቁ ይናገራሉ። ኦቲስቲክ ሲሉም እንደውም እኔ በጣም ቀላል ሰምቼ ስለማለት ዘገምተኛም አይመስልም። ሲያዩት ግን ጨናነቃል፣ ይደሳጫል፣ ሀሳቡን መግለጽ አይችልም። ያው ቤተሰቡ ግን ይታመሳል። በእርግጥ እንደዛ ሲሆን ምን ማድረግ እንዳለብኝም አላውቅም። ከባድ ጊዜ ነው። በጣም በጣም ፈተና ነው፤ ምክንያቱም እንዴት ማድረግ እንዳለብን እንኳን ምንም እውቀቱ የለንም። ስለ ልጃቸው ልዩ ፍላጎት ዘግይተውን ቢሆን የተረዱት ወይዘሮ አልማዝ አሁንም ድረስ ፈተና የሆነባቸው ግን የልጃቸው ትምህርት ጉዳይ ነው። በሚኖሩበት አስኮ አካባቢ ልዩ ፍላጎት ላላቸው ልጆች ትምህርት የሚሰጥ ምንም አይነት የትምህርት ተቋም የለም። በመንግስት ሰራተኛ ደሞዛቸው በወር ስድስት ሺህ ብር የሚከፈልበት የግል ትምህርት ቤት ለማስገባት ያደረጉት ጥረት ደግሞ ከአቅማቸው ጋር መሄድ እንዳልቻለ በሀዘን ይገልጻሉ። ትምህርት ቤት እንደ ሌሎቹ ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማይት ነው ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም። የግድ ስፖርቱ ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንግዲህ ያለባቸው። ይህንን ልጅ በልዩ ሁኔታ እራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ። ኢትዮጵያ ውስጥ ልክ እንደ ወይዘሮ አልማዝ ልጅ ልዩ ፍላጎት ያላቸው ልዩ እንክብካቤና ድጋፍ የሚሹ ወደ ሀያ ሶስት ሚሊዮን ሰዎች ቢኖሩም ብዙዎቹ ትምህርት ለማግኘት እንደሚቸገሩ የአእምሮ ሕክምና ባለሙያና አማካሪ የሆኑት ዶክተር ማአዛ መንከር ይናገራሉ። ልዩ ድጋፍ የሚፈልጉ ልጆች ልክ በችሮታ በሆኑ ግለሰቦች ፍላጎት ላይ ተመስርቶ ነው እድል ሊያገኙ የሚችሉት እንጂ አስገዳጅ የሆኑ ነገር ኖሮ ለማንኛውም ተማሪ ትምህርት ለሁሉም የሚለውን አይነት ሲተገበር አናይም። ልዩ ፍላጎት ያላቸው ልጆች የሚታይ አካላዊ ጉዳት ወይም የማይታይ የባህሪ ስሜትና አእምሮ እድገት ችግር ያለባቸው ሊሆኑ ይችላሉ። እነዚህ ህጻናት ታዲያ ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለያየ የመማር ማስተማር ሂደት ይፈልጋሉ። ይህን ለማሟላት በመንግስት ደረጃ የአካታች ትምህርት ፖሊሲ ተቀርጾ ከፍተኛ የትምህርት ተቋማትም የልዩ ፍላጎት መምህርነት በተለያየ ደረጃ ቢሰጡም ለምን መሬት ወርዶ ተግባር ላይ እንደማይውል ግን ዶክተር መዓዛ ያስረዳሉ። ኮተሬም አዲስ አበባ ዩኒቨርሲቲም የተለያዩ ደግሞ የክልል ከተሞች ያሉ ዩኒቨርሲቲዎች የልዩ ፍላጎት ትምህርት በዲፕሎማ በዲግሪ በማስተርስ ዲግሪ እና በፒኤችዲ ደረጃ ትምህርቱ ይሰጣል ጥሩ የሚባል የሰው ሀይልም አለ በዚህ ዘርፍ የተመረቀ ግን ያለው ችግር ምንድን ነው ወደ መሬት ወርደው የልዩ ፍላጎት ያላቸው ህጻናትን በተግባር በተደገፈ ስልጠናውን አይወስዱም ልዩ ፍላጎት ያላቸው ህጻናት ሲባል ኢቨን፣ በትምህርት ደረጃ ያላቸው አመለካከት ከዩኒቨርሲቲ ሲመጡ ምንድን ነው አንድ አድርጎ የመመልከት ለምሳሌ አንድ ልጅ ኦቲዝም ያለበት አይምሮ እድገት ስልነት ካለበት ኦቲዝም ያለበት የባህሪ እክል ካለበት፣ ወይም ስሜት መረበሽ ካለበት መለየት እንኳን አይችሉም። በትምህርት ቤቶች በኩል ስንመጣ ያሁን እንግዲህ የግል ትምህርት ቤት ውስጥ ነው የምሰራውም ማስተዳድረው ትምህርት ቤቶች የማይቀበሉት አንዱ ምንድን ነው? ያው የልዩ ፍላጎት ትምህርት አካታችነት ቀናነትን ይጠይቃል። ሁለተኛው ደግሞ እንደ ጥያቄ የሚያነሱት ምንድን ነው የሰለጠነ የሰው ኃይል የለንም። ስለዚህ እነዚህ ልጆች እንደሚቀበል ምንድን ነው የምናደርጋቸው ከማዋል ውጭ የሚል ነገር አለ። የወይዘሮ አልማዝም የዘወትር ጭንቀት ተገቢውን የትምህርት ድጋፍ ማግኘት ያልቻለው ልጃቸው ነገ ምን ይሆናል የሚለው ሀሳብ ነው። ይህ ልክ እንግዲህ ተምሮ እዚህ ደርስልኛል ወይም ከልጆቹ እኩል ይሄዳይ የምለው ነገር የለኝም እና በጣም ያሳስባል። የቤተሰቡ ጭንቀት ትልቁ እንዴት ነው የምናደርገው? እስከ መቼ ነው እንደዚሁ የሚሆነው? በሚቀጥለውም ላይቀበሉኝ አሁንም እያሉኝ ነው። ይቺ ኮቪድ ስለሆነች እንደው ተንከራተቻ ያለልሽም ብዬ ነው እንጂ ሌላ አማራጭ ግን ጊዜ እየገደልንበት ነው ብለውኛል። ትምህርት ቤቱ ማለት ነው። በቅርብ ጠርተው ትልቁ ችግሬ እኔ ራሴ ምን ማድረግ እንዳለብኝ አላወኩለትም። እውነት ሰው ሆኖ

ይህን ችግር በጥቂቱም ቢሆን ለመቅረፍ የክሊኒካል ሳይኮሎጂ ምሩቅ የሆኑት ዶክተር ማዓዛ የዛሬ 14 ዓመት አዲስ አበባ ጀሞ አካባቢ በከፈቱት ሻምፒዮንስ አካዳሚ ትምህርት ቤት ወደ 60 የሚሆኑ ልዩ ፍላጎት ያላቸውን ህጻናት ተቀብለው ያስተምራሉ። ከትምህርት ቤት ውጭም ወደ 1000 የሚጠጉ ህጻናት ወላጆችና መምህራንን በማሰልጠንና ተከታታይ ድጋፍ በማድረግ ስኬታማ ልጆችን እያፈሩ ለማህበረሰቡም ድጋፍ እያደረጉ ነው። ሐኪሞች፣ ሎየሮች፣ ትልልቅ ፋርማሲስቶች ብዙ ጊዜያቸውን እድሜያቸውን ትምህርት ላይ አውለው ግን እንዲህ አይነት ልጅ ይገጥማቸው እ የሚሆኑ ወላጆች ይገጥመኛል እና እነዚህ ሰዎችሁን በሀገር ቤተሰብ ብዙ ኢንቨስት ተደርጎባቸው ነው ይህንን ትምህርት የተማሩት እና ቤተሰብ ሀገራቸውን በብዙ መርዳት እየቻሉ እንደዚህ አይነት ልጅ ስላላቸው ብቻ ተገድበው ይቀመጣሉ። ስለዚህ መንግስት ሲያስብ ድጋፍ የሚፈልጉ ህጻናት መደገፍ ማለት ልጆቹን ብቻ አይደለም አገልግሎት የሚሰጠው፣ ከጀርባ ያሉ ወላጅ እህት፣ ወንድም፣ ቤተሰብ በሙሉ እረፍት የሚያገኘው። ከዶክተር መዓዛ በተጨማሪ ሴንተር ፎር ፋሚሊ ሰርቪስ የተሰኘ ድርጅትም ማህበረሰቡን ልዩ ፍላጎት ስላላቸው ልጆች ግንዛቤ የማስጨበጥ ችግር ውስጥ ያሉ ቤተሰቦችን የማገዝ እና ትምህርት ቤቶች አካታች እንዲሆኑ የማድረግ አዲስ እንቅስቃሴ መጀመሩን የድርጅቱ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ነግረውናል። በመማር ማስተማር ያሉ መምህራን አሉ። በመማር ማስተማሩ ላይ ልጆቹን የሚያግዙ ባለሙያቸው ላይ ሕክምና አሉ። ወላጆቹ አሉ። ማህበረሰቡ አለ። ከእንደገና ደግሞ እነዚህን ደግሞ ቤተሰቦች ሊያግዙ እና ሊረዱ የሚችሉ በተለያየ ፕሮፌሽናል ወይም ሙያ ውስጥ ያሉ አሉ እና እነዚህን አንድ ላይ በማምጣት በጥምረት ለልጆቻችን የተሻለ ነገር መደረግ አለባቸው በሚል ነው አስፈላጊነቱን አስቀምጠን እየሰራ ነው ያለ ነው። ልዩ ፍላጎት ያላቸው ህጻናት ተገቢውን ትምህርት እንዲያገኙ እንደ ተጎጂ ሳይሆን አስተዋጽኦ አድራጊ ዜጋ መታየት መጀመር አለባቸው፣ የሚሉት ባለሙያዎች በወላጆችና ማህበረሰቡ ዙሪያ ያለው ግንዛቤ እንዲያድግና መንግስትም ለሌላው የማህበረሰብ አካላት የሚሰጠውን ትኩረት ሰጥቶ አካታች ትምህርት ቤቶች እንዲበራከቱ እንዲያደርግ መክረዋል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።